ዓለም አቀፉ የጋዜጠኞች ደህንነት ተሟጋች ቡድን ሲፒጄ በቅርቡ ከስር የተፈቱትና መሰንበቻውንም ለዳግም ስር የተዳረጉት ስድስት ጋዜጠኞችና የኢንተርኔት አምደኞች በአስቸኳይ እንዲፈቱ ጠይቋል። ድርጊቱንም እንደሚያወግዝ አስታውቋል። የድርጅቱን የአፍሪካ ፕሮግራም አስተባባሪ አንጀላ ኩንታልን ያነጋገረችው ጽዮን ግርማ ዝርዝሩን ይዛለች። በቅርብ ጊዜ ከእስር የተፈቱትን እስክንድር ነጋን አንዱዓለም አራጌንና ተመስገን ደሳለኝን ጨምሮ አስራ አንድ ሰዎች ከእሁድ ጀምሮ በእስር ላይ ይገኛሉ። ከእነዚህ መካከል ስድስት ጋዜጠኞች እና የኢንተርኔት ላይ አምደኞች መሆናቸውን ዓለም አቀፍ የጋዜጠኞች ደህንነት ተሟጋች ቡድን ሲፒጂ አስታውቋል። የድርጅቱን የአፍሪካ ቀንድ ተከራካሪ አንጀላ ኩንታልን አነጋግረናቸው ነበር። የኢትዮጵያ መንግስት የአስቸኳይ ጊዜ አዋጁን ጠንካራ ጋዜጠኞችና ጸሐፊዎችን ለማፈኛ ሊጠቀ ሊሸከምበት አይገባም ብለዋል። እኛ እስከምናውቀው እስካሁን ቢያንስ ስድስት ጋዜጠኞችና የኢንተርኔት ላይ አምደኞች ከአስቸኳይ ጊዜ አዋጁ ጋር በተያያዘ ከታሰሩት መካከል ይገኛሉ። በዚህም እኛ በግልጽ በጣም አዝነናል። ድርጊቱንም አውግዘናል። ጉዳዩን የበለጠ የከፋ የሚያደርገው ደግሞ ከዚህ ቀደም ተቀባይነት በሌለው መልኩ ከሁለት እስከ ሰባት ዓመት በእስር ላይ የነበሩ ጋዜጠኞችና ጸሐፊያንን በድጋሚ ማሰሩ ነው ይላሉ አንጀላ ኩንታል። Firstly, we, we call on Ethiopian authorities to disclose what the crime is that they are accused of. We have yet to. <laughs> ጥፋታቸው ምን እንደሆነ እንኳን በግልጽ የሰማነው ነገር እስካሁን የለም። የእኛ ስጋት እነርሱን አስሮ ለማስቀመጥ እንደ ሰበብ እየተጠቀሙበት ያሉትን ምክንያት ነው አሁን የሚናገሩት። ማንም ከቁም ነገር ሊቆጥረው የሚችል አንዳችም የረባ ክስ አልተመሰረተባቸውም። የጋዜጠኞች ደህንነት ተሟጋቹ ቡድን ሲፒጄ የኢትዮጵያ ባለስልጣናት አሁኑኑ እስረኞችን እንዲለቅ ጠይቋል። ከታሰሩት አስራ አንድ ሰዎች መካከል እስክንድር ነጋ፣ ተመስገን ደሳለኝ፣ ዘላለም ወርቅ አገኘው፣ በፈቃዱ ሀይሉ፣ ማህሌት ፋንታሁንና ይድነቃቸው አዲስ ጋዜጠኞችና የኢንተርኔት ላይ አምደኞች መሆናቸውን አስታውቋል። ከእነዚህ ውስጥም በጣም በቅርቡ ከእስር የተፈታውን ጋዜጠኛ እስክንድር ነጋን ጨምሮ ሁሉም ከዚህ ቀደም በተለያየ ጊዜ ታስረው የተፈቱ ናቸው። በተጨማሪም እንዲሁ በቅርቡ የተፈታው የቀድሞ የአንድነት ፓርቲ አመራር የነበረው አቶ አንዱዓለም አራጌን ጨምሮ ወይንሸት ሞላ አዲሱ ጌትነት ስንታየው ቸኮል እና ተፈራ ተስፋይም አብረው ታስረው ይገኛሉ። የድርጅቱ የአፍሪካ ፕሮግራም አስተባባሪ አንጀላ ኩንታል ከዚህ ቀደም ከመንግስት ኮሚኒኬሽን ጉዳዩ ጽህፈት ቤት ወይም ከሚኒስትሩ ከራሳቸው መረጃን እንደሚያገኙ ገልጸው አሁን ግን እምብዛም የሚያረካ ነገር እንዳላገኙ ይናገራሉ። ሚኒስትሪ ኦፍ ኢንፎርሜሽን ኤንድ ዘ ሚኒስትሪ ኢትሴልፍ ላገኛቸው ትላንት ሞክሬ ነበር። እንደገናም እሞክራለሁ። ኮማንድ ፖስቱንም አግኝተን የሆነ ሰው ለማነጋገር እንጥራለን። ነገር ግን የሰብአዊ መብቶችና የፕረስ ነጻነት ተሟጋች ድርጅቶች ግንባር ገጥመው ወይንም ኃይሎቻቸውን አስተባብረው የኢትዮጵያ ባለሥልጣናት እያደረጉ ያሉትን ነገር ጨርሶ ተቀባይነት የሌለው መሆኑን እንዲገነዘቡት ለማድረግ በሚያስችል ሁኔታ ድምጾቻቸውን ማሰማት አለባቸው። እናም የአስቸኳይ ጊዜ አዋጁን ጋዜጠኞችንና ሌሎችንም ለማዋከብ፣ ለማንገላታት እንደ መሳሪያ መጠቀም ጨርሶ ተቀባይነት ያለው አድራጎት አይደለም። ከታሳሪ ቤተሰቦች ያገኘነው መረጃ እንደሚያሳየው እስረኞቹ ዛሬ በንፋስ ስልክ ላፍቶ ክፍለ ከተማ በተለምዶ ጎተራ ፔፕሲ የተባለ በሚጠራው የማህበረሰብ ፖሊስ መምሪያ ውስጥ እንደሚገኙ ገልጸውልናል። በትላንትና ሁለት እስረኞቹን የጎበኙ ወዳጆቻቸው ለአሜሪካ ድምጽ እንደገለጹት በዚህ ፖሊስ ጣቢያ በተለይ በወንዶቹ ታሳሪዎች የሚገኙበት ክፍል ከሰበታ አካባቢ ታፍሰው የገቡ ወደ ሰማንያ የሚጠጉ እስረኞች እንደሚገኙበትም ገልጸውልናል። በሌላ በኩል በኮማንድ ፖስቱ ስር መታሰራቸው የተገለጸው የአምቦ ዩኒቨርሲቲ ወሊሶ ግቢ መምህሩና የኢንተርኔት አምደኛው ስዩም ተሾመ እንዲሁም የኦሮሚያ ፍትህ ቢሮ የህዝብ ግንኙነት ኃላፊ አቶ ታዬ ደንዳ በማዕከላዊ እንደሚገኙና እስካሁን ክስ እንዳልተመሰረተ ባቸው ቤተሰቦቻቸው ለአሜሪካ ድምጽ ተናግረዋል። በተጨማሪም በባህር ዳር ከተማ ውስጥ በአንድ ላይ የነበሩ ምሁራን የመንግስትና የግል ጋዜጠኞች እንዲሁም ሌሎች ባለሙያዎች በአጠቃላይ 19 ሰዎች ከቅዳሜ መጋቢት 15 2010 ዓ.ም ጀምሮ በባህር ዳር ከተማ በፖሊስ ጣቢያ ውስጥ መታሰራቸውን ወዳጆቻቸውን ጠቅሰን በትላንትና እለት መዘገባችን ይታወሳል። ከእስር የተለቀቁ ሰዎች በአጭር ጊዜ ውስጥ ተመልሰው መታሰራቸው በአጠቃላይ ኢትዮጵያ የሚያስፈልጋት የስርዓት ለውጥ መሆኑን ማሳያ ነው ሲል ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል በትላንትናው ምሽት ለጣቢያችን መግለጹን መዘገባችን ይታወሳል። በዛሬው እለትም የፌዴራል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ዶክተር ነገሪ ሌንጮን በእጅ ስልካቸው ላይ ደውለን ልናገኛቸው ሞክረን ነበር አልተሳካልንም። እንዲሁም በጽህፈት ቤታቸው በኩል መረጃን ለማግኘትና የኢትዮጵያ መንግስት በእነዚህ በእስረኞቹ ጉዳይ ምላሹ ምን እንደሆነ ለመጠየቅ ሙከራ አድርገን ነበር፣ አልተሳካልንም። ሙከራችንን እንቀጥላለን። ምላሻቸውን እንዳገኘን ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ